ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ሀብታሙ ስዩም ዛሬ ሳስተናግዳችሁ አመሻለሁ። ኤልያስ አስማረ በቅንብሩ አብሮኝ ይገኛል። ኢትዮጵያውያን ወጣቶች ወደ ሌሎች ሀገራት ለማቅናት በሚመርጧቸው አደገኛ ጎዳናዎች ምክንያት ለአሰቃቂ ጉዳት ሲዳረጉ መስማት በዜና አውታሮች ላይ ተደጋግመዋል። ላብነት ከጥቂት ቀናት በፊት የደረሰውን አሰቃቂ አደጋ ማንሳት እንችላለን። በጅቡቲ የባህር ዳርቻ ፍልሰተኞችን የጫኑ ሁለት ጀልባዎች ሰጥመው አርባ አምስት ሰዎች መሞታቸውን የተባበሩት መንግስታት የፍልሰተኞች ድርጅት አስታውቋል። 310 ሰዎችን ያሳፈሩት ሁለቱ ጀልባዎች የተነሱት ከየመን መሆኑን ዓለም አቀፉ የፍልሰተኞች ድርጅት አስታውቀው ከእነዚህ ጀልባዎች መካከል በአንድ ውስጥ የነበረው ከአደጋው የተረፈ ኢትዮጵያዊ ከአሜሪካ ድምጿ ጃለኔ የገመዳ ጋር በነበረው ቆይታ ስለ ሁኔታው ነግሮናል። መንግስት ነው ያሳፈረን፣ የየመን መንግስት ማለት ነው እዛ ሀራ የምትባል ከተማ አለ። እዛ ላይ ሰው ይያዛል። ከዛ ተመልሰው ወደዚህ ይጫናል። ወደ ጄቡቲ ማለት ነው። ስንት ትሆን አላችሁ? እዛ ከየመን የተጫናችሁት? ከየመን የተጫን አንድ እስር ቤት ውስጥ የነበርን ሁለት መቶ አምሳ ሰው ነበረ። ወደ አምሳ የምጠቡት ደግሞ መቶ የተጨምሩት አለ። በአንድ ጀልባ ነበር። ሌሊት ነው፣ መቅሪብ አካባቢ ነው ከዛ የተነሳን አደጋው ደግሞ ያጋጠመን ዘጠኝ ሰዓት አካባቢ ነው ጠዋት፣ እስከ አስራ ሁለት ሰዓት ያው ውሃ ውስጥ ነበር። በግዳይ ነው እንጂ በውጀታ የሚጫን የለም። እነሱ ደግሞ እየያዙት እስር ቤት ያስገባሉ። ከዛ አንድ ጀልባ ላይ ሶስት ሶስት መቶ እየጫኑ ከዛ ይመልሳሉ እስር ቤት። ከእስር ቤት ነው ወጣ ምን ያህል ነው የታሰርከው? አምስት ቀን አንድ ወርም እየቆያለ ያው በብዛት እዚ ፍጠረት ነው ሰስ ከምጠራቀም እንቀምጣለን ከዛ በአንድ ነው የምጫ ነው እና እንደዛ ወደ ጅቡቲ ስትቃረቡ ነው አደጋ የተፈጠረው እስቲ ግለጽልኝ ወደ ጅቡቲ ስንቀረብ ማብራት ይታያል እንጂ ባህሩ በጣም ሩቅ ነው ከባህሩ ለመውጣት ራሱ በጣም ከባድ ነው በጣም ሩቅ ነው ችግሩ የተፈጠረው ሌሊት ነው ቀን ነው ሌሊት ሌሊት ዘጠኝ ሰዓት ላይ ሰበቡ ደርሳችኋል፣ ከዚህ በላይ መርከብ መሄድ አይችልም ተብሎ ነው የመነው። በመጀመሪያ ለራሱ ወርዶ አሳየን። ስወርድ እሱ ውሃው እነሱ መዋኘትም ስለሚችሉት በቃ ውሃው ቅርብ ነው መስለው ወርዶ ያሳየን ጊዜ በቃ ደርሰናል ብለን ወረን። ከዛ ትንሽ ነበሩ እያሉት ከውጭ ማብራት እያበሩ ለርስ ስለሆነ አይታይም፣ ወዴት እንደሚሄድ ሰው ባህር ውስጥ ስለሆነ። ከዛ ውጭ ላይ ወጡት መብራት እያበሩ ነው። ያንን መብራት እየሄደ ነው ሰው እየዋኘ የሚሄደው። ሳይዋኙ ዛ የቀሩ አሉ ብለታምናለ። አዎ ብዙ ሰው አለ፣ ብዙ ሰው አለ። ቢያንስ የወጣው አሁን መቶ አስር ከሆነ እንጂ ከዚ በላይ ወጣም ሰው ሌሎች ሉም ብዙ ሰው ነው የቀረ። ያው ጅናዛም ሬሳም ይወጣል። እነዛ አይተናል። ግን ብዙ ደግሞ ያሳያል። ባህር ውስጥ የቀረ ማለት ነው። ከህግ ውጭ ሰው የሚያመላልሱ ሰዎች ውሃ ውስጥ እንዲወጡ አስገድደው ገፍተሯቸው ነው ይላሉ። ይሄ አደለም። የገፈተረን ሰው የለም። ከዛ የጫንን በመንግስት ስለሆነ መንግስት ስለሆነ የያዘን ይሄ መንግስት ነው እንጂ የግል አይደለም። አውርዶን ደግሞ አመለጠ። ካወረደ በኋላ ሰውን እንኳን እንዳይረዳ ሰውን አራግፎ የጨረሰ ጊዜ አመለጠ። የሆነች ጋራ ነበረች። ያን ጋራ ላይ ሰው ተሰብስቦ እዛ ላይ የጮኸ ነበረ። ሌላ ጀልባ ነው መቱ። ቢያንስ አንድ አምሳ ሰው የሚሆነው የተረፈን። እንደገና ደግሞ ሰው ከዛ ወጥቶ እዚህ ሲመጣ እዚ ቀይ መስቀል አለ። ቀይ መስቀል በብዛት ሰው አይቀበልም፣ ከባህር የወጣ ውሃው ጨው ስለሆነ ሕክምና ያስፈልጋል። ሁለት ሶስት ቀን ተቀምጦ ከዛ በኋላ አሁን የታመመ ሰው አለ። እኛ የወጣን ሰርተን ራሳችን ለመለወጥ ነው እንጂ ችግር ለመፍጠር አይደለም። ያው ጭንቅላታችን ተረብሿል። በዚህ ሁኔታ እንደዚያ አደጋ ላይ መውደቃችን በጣም ረብሾናል። እዛ ከደረሳችሁ ምግብ ምናምን አገኛችሁ? ምግብ እየለመን ነው የሰው በር እየደበደብን፣ አምስት ቀናችን ነው። አምስተጠን፣ ማን አለ እዚህ? የለም፣ ምንም የለም፣ ብርም እጃችን ላይ የለም። እስካሁን ራሱ ህይወታችን ትንሽ እንኳን እንድቆይ እያደረን ያለን ለምንን ነው? ምንም የረዳን የለም። አሁን ያላችሁበት ቦታ ማን ነው ያመጣችሁ? ሶስት ሰዓት ደን በእግራችን ነው ወደዚህ የተመለስ፣ ሜዳ ላይ ዝም ብለን ከተማ ውስጥ ነን። ምንም ሚባል ሀዩ ሀዩ ሚባል ህዝቡ አሁን አንድ ላይ አይደለንም። ሁሉም በየመንገዱ ተለያይቷል። ወደ ሀገርም ደግሞ የተመለሰ የኛ ጓደኞች አሉ። መንግስት ይሄን ነገር ድጋፍ እንድታረጉልን፣ ድምፅ እንድትሆኑልን ነው የምንፈልገው። የዛሬው ምሽት የጋቢና ቪኦኤ መሰናዶ ወጣቶች ህይወታቸውን አደጋ ላይ በሚጥል ሁኔታ ደጋግመው ለመሰደድ የመምረጣቸውን ምክንያት ይመረምራል ከስደት ተመልሰው ህይወታቸውን ወደ በጎ የቀየሩ ግለሰቦችን ተሞክሮም ያሰማችኋል። ህጋዊ ስደት አማራጮችን ለማበረታታት የቀረቡ ዓለም አቀፍ ጥሪዎችና ተያያዥ ጉዳዮችን ከጋበዝናቸው እንግዶች ትሰማላችሁ። ወደ መጀመሪያው እንግዳችን እናቀናለን። ዶክተር አበባው ምናዬ ይባላሉ። በአዲስ አበባ ዩኒቨርሲቲ የሳይኮሎጂ ትምህርት ክፍል ረዳት ፕሮፌሰር እንዲሁም የመፈናቀልና ስደት ጥናት ማዕከል ኃላፊ ናቸው። ስደተኝነትን ፍልሰተኝነትና መፈናቀልን በሚመለከት ከ30 በላይ ጥናታዊ ስራዎቻቸውን አሳትመዋል። ዶክተር አበባው ከስደት የተመለሱ ወጣቶች ዳግም ወደ ስደት ለመውጣት የሚያበቋቸው ምክንያቶች ቀድሞ ያስረዱናል። አንደኛ ያ የጠበቁትን ነገር ብዙዎቹ ሳያገኙ ስለሚመጡ እንደገና ያንኑ ተስፋ ያሳጥታል። ሁለተኛ ሲመለሱ ብዙ ጊዜ መንግስትም የተለያዩ አካላትም የማይሆን ተስፋ ይሰጧቸዋል። የማይሆን ተስፋ ይሰጧቸውና ያ ተስፋ ሳይፈጸም ይቀራል። እንዲደረግላቸዋል እንዲደረግላቸዋል እንዲደረግላቸዋል ይባሉና ሳይሆን ይቀር ሳይሆን ሲቀር ዲስአፖይንት እንዲሆናል። የሚገርም በተወሰነ መጀመሪያ አሁን 2013 67 ሺህ ኢትዮጵያውያን የተመለሱበትን የሳውዲ አረቢያን ትታስታውሳለህ በፈረንጅ 2013 ያኔ ለመጀመሪያ ጊዜ መንግስት ጉዳዩ በጣም ያሳሰበ ያኔ ነው ለእኛ ዘ ፈርስት ዲፖርቴሽን ክራይስስ ነው ኢትዮጵያውያን ትልቅ በአንዴ ማሲቭ የሆነ በዛ ደረጃ ከፍተኛ የሆነ ህዝብ ተመልሶ አያውቅም፣ በአንድ ጊዜ ማለት ነው። ከዛ በኋላ ግን እንትን ሁኔታ ተደጋጋሚነ ባለፉት ኦልሞስት ዘጠኝ አስር ዓመታት ከ850 ሺህ ሰው በላይ ተመልሷል። እና ያኔ በአንዴ እንደዛ ሰው በገፍ ሲመለስ የፖሊሲ ማውጣት የምናምን ፕሮሚስ የማድረግ እንዲደረግላቸዋል እንዲደረግላቸዋል እንዲደረግላቸዋል ህገ ወጥ አዘዋዋሪዎች እንዲናረጋለ ምናምን ብዙ ነገር ተባለ፣ ፕሮሚስ ተደረገ ምናምን። ልጆቹ ይሄዱ መጀመሪያ አካባቢ ከሁለት ሶስት ወር በኋላ እኛ አጠናል። ስናጠና ወደ ሀያ ሰባት ፐርሰንት አካባቢ የሚሆኑት መመለስ ይፈልጋሉ። ከሶስት ወር ምናምን በኋላ ከዛ ከስድስት ወር ምናምን በኋላ ደግሞ አይወይም ማጠና ወደ አርባ ፐርሰንት አካባቢ መመለስ ይፈልጋሉ። ወደ ኦገስት ሲደርስ አይሎ ሲያጠና ደግሞ ወደ ሀምሳ ሶስት አካባቢ ፐርሰንት መመለስ ይፈልጋሉ። በየጊዜው ተስፋ እየቆረጡ እየቆረጡ ቃል የተገባው ነገር እንደማይፈጸም እያዩ ሲመጡ ተስፋ ይቆርጣሉ። እና ያ ሁለተኛው ምክንያት ነው። ሌላው ግን ብዙም ያገላቸዋል። ተመላሾችን እኮ በግልጽ ለመናገር አንዳንድ ቦታ ላይ ንክ ይላቸዋል። እኔ ያስታውሳለሁ አሁን ለምሳሌ ትግራይ ላይ አጽቢ ወንበርታ የሚባለው አካባቢ ሽሮ ፈሰስ ሲሏቸው ነበር። በአንድ ጊዜ የተመለሱት ልጆች እንዲህ አይነቱን እንትን በአንዴ ዝም ብላችሁ መታችሁ ተደፋችሁ ምናምን ምናምን አይነት ዲስክሪሚኔሽን፣ የማህበረሰቡ ጫና፣ የነልቦናው ጫናና እንዲሁም ደግሞ ከመንግስት ሊደረግ የሚገባው ጉዳይ ባለመደረጉ ምክንያት ነው ወደ ዳግም ስደቱ የሚሄዱ ወደሚለው ማምጣት እንችላለን ማለት ነው ወደዛ ማምጣት እንችላለን። ምናልባት እሱ ላይ መጨመር ከፈለግ ያ መጀመሪያውኑ የገፋቸው ጉዳይ አሁንም እዛው ላይ መሆኑ፣ በተለያየ መንገድ ሰዎቹ እንደመጡ ገንዘባቸውንም ኤክስፕሎይት የማድረግና በአግባቡ እንዲጠቀሙበት እዛዋትን የመጧትን ነገር እንኳን በአግባቡ እንዲጠቀሙበት ያለማድረግ ነገር አለ እና እነዚህ ነገሮች ዋና ዋና ገፊ ነገሮች ናቸው። እነዚህ ሰዎች ለሀገር የሚጠቅሙ ለኢኮኖሚም የሚበጁ ኃይሎች ይሁም ዘንድ ምንድን ነው ሊደረግ የሚገባው እንደ ማህበረሰብ፣ እንደ መንግስት እንዲሁም ደግሞ ራሳቸው ተመላሾች ውስጥ ሊያስቧቸው የሚገቡ ጉዳዮች ምንድን ናቸው? ጥሩ ነው። የመጀመሪያው ነገር በአብዛኛው ምላሾቻችን ልጆች በዚህን ያህል መጠን ታስረው እየተንገላቱ ነው፣ እንደዚህ ነው፣ በሳውዲ እስር ቤት ወይም በዚህ ቦታ እንዲተንገላቱ ሲባል እሳት የማጥፋት አይነት ስራ ነው እንጂ እውነት ለመናገር በተደራጀ መልኩ መልሰን እንዲ እናደርጋቸዋለን ተደራጀ ስራ እንዲሰሩ እናደርጋለን በሚል እየታሰበ አይደለም የሚመለሱ። ያም በመሆኑ ከተመለሱ በኋላ እንዴት ወደ ስራ ይገባሉ የሚለው ታስቦ ተመዝኖ ቁጥራቸው ታውቆ ሊሰራ የሚችለው ነገር ተለይቶ አይደለም የሚመለሱ። ካየው ቁጥሩ መጀመሪያ ይህን ያህል መለስ ይህን ያህል መለስ እና እንትኑ እኔ ስለ ሪኢንቴግሬሽን ስናጠና ሪኢንቴግሬሽን ሰፋ ያለ ነገር ነው። መልሶ ማዋሃድ ዝም ብሎ እንደ መቀላቀል ወይም እንደ መመለስ አይደለም። መመለስ አንድ ነገር ነው። መልሳቸው በትንሽም ቢሆን እንዲያገግሙ ማድረግ አንድ ነገር ነው። ከዚያ አልፈ ግን እንዲቋቋሙ መልሶ የማቋቋሙ ጉዳይ ሪኢንቴግሬት የማድረግ ከማህበረሰቡ ጋርም በኢኮኖሚ በስነ ልቦና በጤና በማህበራዊ ግንኙነታቸው እነዚህን ፒላሮች፣ እነዚህን ዋልታዎች እንድትይዝል በኢኮኖሚ በማህበራዊ ጉዳይ በጤና በስነ ልቦና እና በመሳሰሉት ነገሮች ተመልሰው በደንብ እንዲቋቋሙ የሚያደርግ ስራ አለመሰራት ነው ትልቁ ችግር አንድ። ሁለተኛ ከነዚህ ሁሉ ደግሞ በጣም ቁልፉ የሆነ ነገር የጤናም የማህበራዊ ግንኙነታቸውም የብዙ ችግር ምንጩ ደግሞ ኢኮኖሚኩ። እኔ የስነ ልቦና ባለሙያ፣ ዋናው ስነ ልቦና ነው ብዬ በዛ ብቻ መውሰድ አለ ዋናው ኢኮኖሚኩ፣ ኢኮኖሚኩ ነገር ያንን ያመጣው ብዙ ጊዜ ካየው የሚደረገው ምንድነው? በአገር ውስጥ ብዙ ነገር አለ፣ ሰርቶ መለወጥ ይቻላል ምናምን መሬት ላይ ግን ያን አይነት ነገር በትክክል አለ ወይ ብሎ መጠየቅ። ስለዚህ እውነተኛ ስራ እውነተኛ ስራ ብቻ አይደለም እውነተኛ መሬት ላይ ያሉ የሚለውጡ ስራዎችን መስራት ያስፈልጋል። አንድ ሁለተኛ አሁን አሁን የተሻሻለ ነገር አለ። ያም በአግባቡ አሰልጥኖ በመላክ መጠቀም ይቻላል። መጠቀም ስለሚቻል ሌጋል ማይግሬሽኑን ምናልባት በሶስተኛው እንትን እንመጣበት ይሆናል። ሌጋል ማይግሬሽኑን በአግባቡ መልካስ ይዞ መላክ ያስፈልጋል። በእርግጥ ዘንድሮ ኢትዮጵያ ሶስት መቶ ሰባ አምስት ሺ ሰው ልካለች። ይህ ትልቅ እንትን ነው። ሌላው ኦሪጂን ኮሚኒቲው አካባቢ ማህበረሰባችን አካባቢም ቅድሚ ያነሳው አንዱ የማግለል በእናንተ ዙሪያ እኮ ብዙ ደከም ግን ምንም ጠብ ያለ ነገር የለም ሊላቸው ይችላል። እኒ ነገሮች መቀነስ ያስፈልጋል። ስደተኞች ችግር ብቻ ሳይሆኑ ለአንዳንድ ሀገራት ከፍተኛ የኢኮኖሚ መጎልበትም ምክንያቶች ሆነዋል። አንዳንዶቹ ሀገራት በርካታ ወጣቶቻቸው ወደ ሌሎች ሀገራት እንዲሄዱ በማድረግም በህጋዊ መንገድ ተጠቃሚ ሲሆኑም ይታያል። አሁን ይሄ አንዱ በጣም አግባብነት ያለው እኔ ኢትዮጵያን የመሰለ መቶ ሰላሳ ሚሊዮን በላይ ሕዝብ ያላት ሀገር ሰዎች ፖፑሌሽን ዲቪደንድ ነው የሚሉት ወይም ከሰው ሀብት ልናገኘው የሚገባውን ከወጣት ጉልበት ልናገኘው የሚገባውን ትርፍ ወይም እነሱንም ጠብቀን እኛም ማግኘት የሚገባ እንደ ሀገር ማግኘት ያለባትን ለማግኘት በደንብ ነቅታና አስባ አልሰራችም ለረጅም ጊዜ። ለምሳሌ ወደ ህንድ ስትመጣ ዜጎቻቸውን ኢቨን ትምህርቱን እንኳን ለይተው ለተለያየ ሀገር የሚሆኑትን ዜጎች ለአሜሪካ እና ለአውሮፓ ሊሆኑ የሚችሉ አይነት ዜጎች፣ ለአፍሪካ ሊሆኑ የሚችሉ አይነት ዜጎች የትምህርት እንትናቸውን እንኳን ያንን ለይተው ብዙ የተማረ ሰው ወደ ውጭ በመላክ ብዙ ገንዘብ አግኝታ ህንድ ቁጥር አንድ ነች በረሚታስ። ከዛ በፊት ቻይና ከፍተኛ ደረጃ ክህሎት በተለያየ ሀገር ዜጎቿን እየላከች ክህሎትን ሸምታለች። በዛ አሁን ለቻይና ከፍተኛ የሆነ እርሶ ሆኗል። ለእኛ በጣም ቅርብና የቅርብ ጊዜ ብዙ የሚያራቅ ምሳሌ የሚሆነው ደግሞ ፊሊፒንስ፣ ፊሊፒንስ እንደኛው ያውም በተመሳሳይ ሁኔታ ዜጎቹን ወደ መካከለኛው ምስራቅ ይልካል። የኛ ብዙ ችግር የገጠማቸው ልጆቻችን በብዛት በመካከለኛው ምስራቅና ወደ ደቡብ አፍሪካ የሚሄዱት ስለሆነ ማለት ነው። ለምሳሌ ማነሳል ዶሜስቲክ ወርክ ባለፈ ፕሮፌሽናል ሰዎችን ልከን ተገቢውን ገቢ ማግኘት ይጠበቅብናል ወደሚለው ነው ሄደው ዶክተር አበባው ምናየ ለሰጡን ሙያዊ ትንተና በእጅጉ አመሰግናለሁ። ምንም እንኳን በተለያዩ ጊዜያት አስከፊና አሰቃቂ የሆኑ የሞት እንዲሁም የአካል ጉዳት እንዲሁም ሌሎች የእንግልት ታሪኮች ቢሰሙም አሁንም ግን ወጣቶች ስደትን ምርጫቸው አድርገዋል። በቅርቡ ዳግም ወደ ስደት ለመውጣት እየተዘጋጀ ያለ ወጣት ለምን እንዲህ ያለ አስጨናቂ ውሳኔ ላይ እንደደረሰ ለባልደረባችን የደንገረመው ነግሯታል። ያው ምክንያቱ ምገጣ ቢያንስ ከማጣ አምስት ወር ደዛ ያረፍ ሳውዲ አረቢያ ው የሄድኩት ቢያንስ ዘጠኝ ወር ነው እንደዛ ተቀም ያው ናፍ የረኝነት ምናምን የሚገኘው ደግሞ ዞ እንኳ ዝም ብላ አንድ ሽር ያርበ ሰዎች ነ። አንድ አንድ ጊዜም መንግስት ሲዘን ሳንቀበለው የምንቀርበት ጊዜ ማለት ከዘጠኝ ተምሬያለሁ። ያው ግርግር ስለነበረ ያው መማርም ስላልቻልን እዚያ በራሴ ፍላጎት ነው የተውኩት። ያው ስደት የመሄድ ፍላጎትም ስለነበረ ከኛ አማራጭ ነበረ ስደት ነበረ። ያው ስደት ምሄድ ራየ ነው። ስደትም ያው መስኪያ የለውም፣ ያው የመጨነቅ ጉዳይ ስለሆነ ከዚህ ወደ ስደት ትሄድ የተወሰነ ብር ነበረች ና ከዛ አንዳንድ ወንድም ሰለሚኖር ይኖር እዛ ብለን ያው ጓደኛ ምናምን ቀበሉ ናም ብለን ሰለምናስብ ካላኩልህም ያው በእግርህም ትሄዳለህ የእግር ጉዞ አርግ ያለበታል። አሁን ተወዷል፣ ዘጠና አምስት ሺህ ገብቷል። አሁን በእኛ ጊዜ ደግሞ ሰባ ሺ ብር ነው የነበረው። በአመት ውስጥ እንኳ ራሱ ብዙ ልዩነት አድርጓል። ስራ ሰርተህ ያው ወደፊት የራስህን የምጥለው አላማ ሊኖር ይገባል። ለጊዜ አሁን ባጃጅ ገዝቻለሁ። አሁን ለባጃጅም ያው አንዳንድ ጊዜ የሚንቆምበት ሰዓት አለ። ያው ግርግርም ስላለ አንዳንድ ቦታ ላይ ማለት ማንሰራበት ጊዜ አለ ምንሰራበት ጊዜ አለ። ያው የባጃጅ ስራ ደግሞ ሁሉ ነገር ውድ ስራው ነው ለወደው ነው እንጂ ልትለወጥበት አ በቃ

ያ ነገር ሰሆነ ለእኛ አቅም ደግሞ ያው በህገ ወጥ ያለው ስደት የተሻለ ይመስላል። ጋቢና ቪኦኤ ነው። ከአሜሪካ ድምፅ እየተከታተላቸው የምትገኙት ወጣቶችና ስደት የዛሬ መሰናዷችን ትኩረት ነው። ከአመታት አስቸጋሪ የስደት አመታት በኋላ ወደ ሀገራችሁ በመመለስ ሕይወታቸውን ወደ መልካም የቀየሩ ወጣቶችም አሉ። ቀጣዩ እንግዳችን ለዚህ ጥሩ ምሳሌ ትሆናለች። የፋላሲዶ ሙዚቃ ትምህርት ቤት መስራች ህይወት ዳግም ታሪኳን ታጋራናለች። አመሰግናለሁ። ስሜ ህይወት ዳግም ይባላል። ትውልጅ አደኩስ ጨርቆስ አካባቢ ነው። ወደ 1999 አካባቢ ያው አብዛኛውን ያኔ ብዙ ጊዜ ወደ አረብ ሀገራት የሚካሄድበት ጊዜ ነበር። እኔ የአስረኛ ክፍል ትምህርቴን ከጨረስኩ በኋላ በቃ ብዙ ጓደኞቼ ሲሄዱ እኔም መሄድ ፈለኩና አንድ ጓደኛዬ ነው ፓስፖርት ያወጣችልኝ። ከዛ ወደ በይሩት ድንገት ነው የመጣውን ቪዛው ተነስቼ ሄድኩትኝ። ሲሄድ ግን ያው ሄድኩበት ታርጌት የለኝም። ዘጠኝ አመት ነው በይሩት ላይ ቆየው ሳልመለስ ማለት ነው። ግን ሁል ጊዜ ሰው ይሄ መድረሻውን ማያውቅ መነሻውን ማያውቅ መድረሻውን ማያውቅም እና የሄድኩበትም ጎል ስላልነበረኝ የማገኘውን ገንዘብ በቃ እኔ ደስተኛው የቤተሰብ እልካለሁኝ፣ ለዘመድም አስቀምጦልኝ ብዬ እልካለሁና፣ ፋይናሊ ግን ዘጠኝ አመት እየተጠጋ ሲሄድ ይሄ ነው ምለው የያዝኩት ነገር አልነበረም። ሳይው ዛ ነው በቃ ምንድን ነው በጣም ብዙ አሰብኩና አገር ላይ ምን ይሰራል የሚለውን ሳይ፣ ዴይ ኬር ይሰራል የሚለውን ነገር ተነገረኝ። ከመጣው በኋላ ግን ሁሉ ነገር እንደ አዲስ ነው። ምክንያቱም ምንም ነገር የለኝም። እንዴት ነው ላይፍ የሚጀምረው? በጣም ይከብድ ነበር። ከገዛ ቤተሰብ ጋር ትግባባም አድራ ያስቀመጥከው ብር የለም። ምክንያቱም በቃ ተጠቅመውበታል እነሱ። በዛ መሃል ኃይለኛ ዲፕሬሽን ውስጥ ገቡ። በጣም ኃይለኛ ማለት ነው። በቃ ጭንቀት ውስጥ ስነ ልቦና አማካሪ እንደገና ሌላ ኖ ላይ ሰርቪስ የሚባል ድርጅት ደግፎን ከዛ ከስትረስ ውስጥ መውጣት መውጣት መውጣት ጀመርኩኝና እና የመጀመሪያ ሲሰጠኝም ሕክምና ሙዚቃ ነበር። በቃ ፓወርፉል ሆኖ ያወጣኝ እኔ ሙዚቃ ነበር። ለዛ ነበር። ከዛ ቤተሰብ በቃ አክስቴ ቤቷን ሸጠች፣ አንድ መሳሪያ የገዛችልኝ ኪቦርድ። በዛ ወደዚህ ይሄ ሙዚቃው ላይ ተጠገው ከስትረስ ለመውጣት ነው። ከወጣው በኋላ ግን ሶ ይሄ ነገር እኔን ከጠቀመኝ ለምን ሌላ ሰው አልጠቅምም? ከዛስ እንዴት ነው የምሰራው? ያለችኝ አንድ ኪቦርድ ናት። በጣም እንትን ውስጥ ነበርኩ። በዛ መሀል ግን ዋይዝ ላይ ደግሞ በአይሎ ፕሮጀክት ስልጠና እየተሰጠ ነበር። ላይፍ ስኪል ተሰጠ፣ ንግድ ክህሎ ስልጠና ተሰጠ፣ ሳይኮሶሻልም ሰፖርት ማድረግ ጀመሩ። በዛ ወደ ራሴ እየተመለስኩ በተለይ ላይፍ ስኪሉን ስወስድ ስልጠናውን በቃ ጥሩ እየሆንኩ መጣው። ዛዛው ይቻላል ማህበር ነበረ ወይዝ ውስጥ ይቻላል እስከ ገባው በኋላ ብድርና ቁጠባ አይሎም ደሞ ቢዝነስ ኮሚቴሽን አዘጋጅቶ ነበረ ከእሱም ላይ ደሞ አሸነፍኩና አንደኛ እኔ ወጣሁትኝ። 50 ሺህ ብር አይሎ ሸለመኝ። እዛም ደሞ ተበድሬ በደንብ በቃ ማስፋት ቻልኩኝ። ያሳገዘኝ የሴቶች ድርጅት ከያለም ስራ ንግድ ድርጅት ጋር ከአይሎ ጋር አንድ ላይ በመተባበር ለተመላሾች ያዘጋጀው ስልጠና ነበረ። እዛ ላይ እንድሳተፍ ያው ከወረዳ ነበር ምልመላ የተደረገው። እኔም በወረዳ የተያዝኩ ስለነበር ወደ እነሱ ተደወለልኝና ሄድኩኝ። እነሱ ጋር ስልጠና ግን ካገኘሁ በኋላ ቢዝነስ ኮምፒቴሽኑን ያዘጋጀው ያው ዋይዝና የዓለም ስራ የንግድ ድርጅቱ አይሎ ነበረ። ወይዝ ላይ ኢኮኖሚካል ይሄ ቀጥታ ገንዘብ አይደለም። ራሳችን አይ ነው ካምፓሲቲ ቢልዲንግ ላይ በጣም ሰርቷል ማለት ነው። ምክንያቱም ትልቁ ጥቅማችን ደግሞ ሰው ራሱ ማግኘት ነው። ራሱን ፈልጎ ሰው ካገኘ ትልቁ ሀብቱ ነው። ከዛ በኋላ በቃ ውስጣችን ያለው ነገር ምንድነው? እኔ የቱ ጋር ነው መንሰራው? ብዙ ጊዜ የሚደጋገም ነገር አለ። ገንዘብ ለማግኘት ብቻ አንድ ሴት ንግድ ትጀምራለች። ንግዷ ፌል ሲያደርግ ደግሞ ሌላ ነገር ትጀምራለች። ደግሞ ይሄ ደግሞ እሽክርክሮች ነው የሚሆነው ዋይዝ ግን ራስ አገዝ የመጀመሪያ የሰራው መጀመሪያ እኛ ውስጥ ያለው ነገር እምቅ ይሄ ኃይላችን የትኛው ነው የኛ ፖቴንሻላችን ፖቴንሻላችንን ካገኘ ነው ሰክሰስ የሚሆናችን ነገር በጣም ቅርብ ነው የሚሆነው የሙዚቃው ትምህርት ቤቱ ፋላዶሚ ነው የሚባለው ፋላዶሚ ያው ከስኬድ ውስጥ ነው ስሙንም የወሰድ ነው 2012 ላይ መስከረም ላይ ነው የተከፈተውም። ንግድ ፍቃዱንም እያስኩትም ማለት ነው። ወደዚህ ሙያ ስገባ የመጀመሪያው ከራሴ ተነስቼ ነው። በስትረስ ውስጥ ካለፍኩኝ በኋላ በቃ ይጠቅማል የሚለው ነገር ውስጥ ነው የገባሁት። ከመጠቀም አልጀመርኩትም። ከመጥቀም ነው የጀመርኩትኝ። ያው ገንዘብ ግዴታ ነው ያስፈልጋል፣ ግን ከመጥቀም ስጀምረው ነገ እንደምጠቀም በደንብ ውስጤ ላይ ክሌሮ ነው ይታየኝ ነበርና አንዳንድ ሰዎችን በነፃ በማስተማር ነው የገማውን ቅድም የምታያቸው ልጆች አሉ። በነፃ ነው እኔ ጋ የተማሩት። ከዛ በኋላ አስተማሪም ነው የሆኑት። ሌላው ደግሞ ፍልሰት ላይ ያሉ ልጆች እስትረስ ውስጥ ያሉትን እነሱንም በነፃ ነው የምናስተምረው። ሌላ ክረምት ላይ በጣም ነው የምንሰራው። በትንሹ መቶ ተማሪ ያለ እዚህ ሳይሆን የትምህርት ግቢ ነው የምንይዘው። መቶ እስከ መቶ አምሳ ተማሪ ያለ። ሁሉም ሰው ወደ ውጭ ሀገር ሲሄድ ለምን ለውጥ አለም? ምን ያውም አረብ ሀገር ላይ ሄጄ ምን አተረፍሽ ብትልኝ ምንም አላተረፍኩም ነው ምለ። አሁን ላይ ግን ስቀመጥ እኔ ለብዙዎች ምሳሌ እንደሆን ብዙዎችን አረብ ሀገር ሊሄዱ ሲያስቡ ለምንድን ነው የሚሄዱት ብዬ ቆመው እንዲያስቡ ጎል ሊኖራቸው ይገባል። ሁለት አመት እኮ ነው የሁለት ዓመት ደሞዛቸው ስንት ነው? የቱ ነው ስትርፋቸው? ምን ለማድረግ ነው የሚለውን መጀመሪያ ቀድመው አስበው እንዲሄዱ ነው ማድርገው። ሁለተኛ ደግሞ ሀገር ላይ ያሉ አማራጮችን በደንብ ማየት አለባቸው እንዳይጸጸቱ። ምክንያቱም የትኛውም ወንድም ሆነ ሴት ሲሄድ ዓላማ ከሌለው እድሜው ነው ሉዝ አድርጎ የሚመጣው። በእድሜው ላይ ቀንሶ ነው የሚመጣው። ስለዚህ ይሄንን እኔ ስራ ሳስበው በቃ ለሌሎች እንደ ተርፍ እዚህ ውስጥ የተቀመጥኩኝ ያህል ነው የሚሰማኝ። ትዳግምን ዳግምን በእጅጉ እናመሰግናለን። ጋቢና ቪኦኤ ነው እየተከታተላቸው ያላችሁት ከአሜሪካ ድምፅ። የወጣቶች ስደት አንድን ወይንም ሁለት ሀገሮችን ብቻ የተመለከተ ሳይሆን ዓለም አቀፍ የራስ ምታትም ነው። ተያይዘው የሚከሰቱ አሳሳቢ ሁኔታዎችን ለመቅረፍ ዓለም አቀፉን ማህበረሰብ እየወተወቱ ከሚገኙ ተቋማት መካከል አንዱ ዓለም አቀፉ የፍልሰተኞች ድርጅት ነው። ድርጅቱ ከሰሞኑ በአዲስ አበባ በነበረው ጉባኤ ላይ ሰዎች በሕገ ወጥ አዘዋዋሪዎች አዘዋሪዎች አማካኝነት የሚንቀሳቀሱበት ምንም ምክንያት ሊኖር አይገባም ሲሉ የዓለም አቀፉ የፍልሰቱ ድርጅት ዋና ዲሬክተር ኤሚ ፖፕም ተናግረዋል። ዋና ኃላፊዋ በአዲስ አበባ ከአሜሪካ ድምፁ ዘጋቢ እስክንድር ፍሬው ጋር ቆይታ አድርገዋል። ይህንን ቆይታ ኬኔዲ አባተ በሚከተለው ዘገባው ይቃኘዋል። በአዲስ አበባ እየተካሄደ ባለው የዓለም የፍልሰት ስምምነት የአፍሪካ ቀጣና አፈጻጸም ግምገማ ላይ የተገኙት የዓለም አቀፉ የፍልሰት ድርጅት በምህፃሩ አይኦኤም ዋና ዳይሬክተር ኤሚ ፖፕ ፍልሰተኞች ከአደጋ ተጠብቀው የሚንቀሳቀሱበት አማራጭ መስፋት እንዳለበት ተናግረዋል። ዋና ዳይሬክተሯ ከግምገማው ጉባኤ ጎን ለጎን ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ በተለይ መነሻቸውን ከአፍሪካ ቀንድ በማድረግ በየመን በኩል አድርገው ወደ መካከለኛው ምስራቅ የሚጓዙ ሰዎች ለከፍተኛ አደጋ እየተጋለጡ እንደሚገኙ አመልክተዋል በአሁኑ ጊዜ በአለም ላይ ካሉ መስመሮች ሁሉ በዚህ በምስራቃዊው መስመር ላይ ብዙ ሰዎች ይጎዳሉ ይህም ብዙ ትኩረት እያገኘ አይደለም። ወደ ባህረ ሰላጤው ሀገራት ሲያቋርጡ በጀልባ መገልበጥ የብዙ ፍልሰተኞች ህይወት ያለፈበትን ዘገባ ሰሞኑን ሰምተናል። ይህ የሚያሳየው ነገር ቢኖር ሰዎች የሚንቀሳቀሱባቸውን አስተማማኝና መደበኛ መንገዶችን መፍጠር እንዳለብን ነው። ምክንያቱም በባህረ ሰላጤው ሀገራት ውስጥ ሰዎች ለመኖርና ለመስራት የሚችሉባቸው ብዙ እድሎች እንዳሉ እናውቃለን። ባለፈው ሳምንት ማክሰኞ መስከረም 21 ቀን ማምሻውን ከየመን ወደ ጅቡቲ 320 ኢትዮጵያውያን ፍልሰተኞችን መደበኛ በሆነ መንገድ ይዘው የተነሱ ሁለት ጀልባዎች የጅቡቲ ባህር ዳርቻ አካባቢ ሲደርሱ በደረሰ አደጋ 48 ፍልሰተኞች ሕይወታቸው ሲያልፍ፣ 75 ፍልሰተኞች ደግሞ የደረሱበት እንዳልታወቀና አካላቸውን የማፈላለጉ ስራ በነፍስ አድን ሰራተኞች እየተከናወነ እንደሚገኝ የኢትዮጵያ መንግስት መግለጹ ይታወቃል። በዚህ መስመር በህገወጥ ደላሎች አማካኝነት ለ አደጋ አጋላጭ በሆነ መንገድ በሚደረግ የፍልሰተኞች ጉዞ ኢትዮጵያውያንን ጨምሮ በርካቶች ህይወታቸውን ሲያጡና ለጉዳት ሲዳረጉ መስማት የተለመደ ዜና ነው። የሰዎች ከቦታ ቦታ መንቀሳቀስ ለዓለም ኢኮኖሚና ሌሎች እድገቶች አስፈላጊና ጠቃሚ እንደሆነ የሚገልጹት የአይኦኤም ዋና ዳይሬክተር ኤሚ ፖፕ ነገር ግን በህገወጥ መንገድ የሚደረጉ ጉዞዎች ቆመው አገራት ለፍልሰተኞች ሰላማዊና መደበኛ የእንቅስቃሴ መንገዶችን እንዲፈጥሩ ለማስቻል ድርጅታቸው እየሰራ መሆኑን ነው ያብራራሉ። There should be no reason for people to have to move through a smuggler or through a trafficker, a route that will subject them to exploitation and often abuse. ሰዎች ለብዝበዛና ለጥቃት በሚያጋልጣቸው በህገወጥ አዘዋዋሪ አማካኝነት የሚንቀሳቀሱበት ምንም ምክንያት ሊኖር አይገባም። ስለዚህ የዓለም የፍልሰት ስምምነት ትግበራን ወደፊት ለማራመድ ከአባል ሀገሮቻችን ጋር ተባብረን የምንሰራው የኢኮኖሚ እድሎች የት እንዳሉ በሚገባ በመመልከት ነው። አሁን ያሉትን የፍልሰተኞች የዝውውር መንገዶች ወደ መደበኛ እንዲዞሩ ለማመቻቸት፣ ይህንኑ ለማጎልበትና መፍትሄ ለመስጠት ነው። አላማችን ሰዎች በመደበኛው መንገድ እንዲሄዱ ማድረግ ነው። ይህ ለፍልሰተኞችም ለመንግስታትም ጥሩ ነው። ደህንነቱ የተጠበቀ ና መደበኛ የሆነ የፍልሰተኞች እንቅስቃሴን የማመቻቸት አላማ ያለው የዓለም የፍልሰት ስምምነት እንደ አውሮፓውያን አቆጣጠር በ2018 ነበር በአብዛኛው የተመድ አባል አገራት የተፈረመው። የስምምነቱ አፈጻጸም በአፍሪካ የሚገኝበት ደረጃ በአዲስ አበባ ዘንድሮ ለሁለተኛ ጊዜ እየተገመገመ ነው። በአፍሪካ 15 ሀገራት የተሻለ አፈጻጸም እንዳላቸውና ሁለቱ ደግሞ የአገራቸው ሕግ አካል እንዳደረጉት የዓለም አቀፉ የፍልሰት ድርጅት ዋና ዳይሬክተር ኤሚ ፖፕ ተናግረዋል። በአዲስ አበባ ስካይላይት ሆቴል በነበረው የግምገማ ጉባኤ ላይ የተገኙት የኢትዮጵያ የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ስምምነቱን ከአውሮፓውያኑ 2019 ጀምሮ እየተገበረች ነው ሲሉ ተናግረዋል። በኢመደበኛ ጉዞ ህይወታቸውን የሚያጡ ኢትዮጵያውያን ቁጥር በየጊዜው በመጨመር ላይ መሆኑ እያሳሰበው እንደሆነ የሚገልጸው የኢትዮጵያ መንግስት ከባህረ ሰላ ከሚታወቀው ሀገራት ጋር በመነጋገር በመደበኛ መንገድ ሰዎችን ለመላክ ጥረት እያደረገ መሆኑን በተደጋጋሚ ገልጿል። አዲሱ የኢትዮጵያ ፕሬዝደንት ታዬ አጽቀሥላሴ ሰኞ መስከረም 27 ቀን 2017 ዓ ም ባደረጉት ንግግር በተያዘው በጀት ዓመት ለ700 ሺህ ኢትዮጵያውያን የውጭ የስራ ዕድል ለመፍጠር ታቅዷል ብለዋል። ግጭቶች፣ የአየር ንብረት ለውጥና የኢኮኖሚ ችግር ሰዎች ኢ-መደበኛ በሆነ መንገድ ከቦታ ቦታ እንዲዘዋወሩ በማድረግ ላይ መሆናቸውን የጠቀሱት የአይኦኤም ፒፒኤም ዋና ዳይሬክተር ኤሚ እነዚህን ችግሮች መቅረፍ ትኩረት ይሻል፣ ብለዋል ከፍልሰት ጋራ የተያያዙ ችግሮችን መቅረፍና ወደፊት መጓዝ ካስፈለገ የፍልሰት ጉዳይን የልማት ፖሊሲ አካል ማድረግ ወሳኝ ነው ሲሉም ዋና ዳይሬክተሯ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ አክለው ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በሚቀጥለው ሳምንት ለሌላ ርስ እንገናኛለን። መልካም